ሳይንስና ሕብረተሰብ። የመጀመሪያው የትዊተር መልእክት የዛሬ 10 አመት በመስራቹ ጄክ ዶርሲ ለዓለማችን የተዋወቀው ማክሰኞ መጋቢት 12 ቀን 1998 ዓመተ ምህረት ነበር። ጄክ ዶርሲ ያስተዋወቀው የትዊተር መልእክት 1 ቢሊዮነኛው ላይ ለመድረስ ግን 3 አመታት ግድም ፈጅቶበታል። በእርግጥ ዛሬ አንድ ቢሊዮን የትዊተር መልእክቶችን ለማስተላለፍ አመታት መጠበቅ አያስፈልግም። ምናልባትም ሁለት ቀን ብቻ። ይህ ከዓለም አንዱ ጫፍ የተላከ መልእክትን እጅግ በፈጣን ሁኔታ ሌላኛው ጫፍ ለሚገኙ ሚሊዮኖች ማድረስ የቻለ የማኅበራዊ መገናኛ ዘርፍ በአጠቃላይ መገናኛ ዘርፉ ላይ ታላቅ ለውጥ አስከትሏል። የዛሬው ትኩረታችን ነው። አብራችሁን ቆዩ። በአሁኑ ወቅት በዓለማችን የትኛውም ስፍራ አንዳች ነገር ቢከሰት ዜናውን አሊያም መልእክቱን በፍጥነትና በቅድሚያ ላለም ማድረሻው ዋነኛ መንገድ ትዊተር ሆኗል። ትዊተር በአንድ ጊዜ 140 ፊደላትን አሊያም ምልክቶችን ብቻ ማስተናገድ ቢፈቅድም የተጠቃሚዎቹ ቁጥር ግን ከዕለት ዕለት እያሻቀበ ነው። ትዊተር በአሁኑ ጊዜ በዓለም ዙሪያ 320 ሚሊዮን ንቁ ተጠቃሚዎች አሉት። ከ500 ሚሊዮን የማያንሱ ሰዎች ደግሞ ገባ ወጣ በማለት ዳተኛ ተጠቃሚ መሆናቸው ይጠቀሳል። በነገራችን ላይ ትዊተር የጫጩት ወፍ ጭውጭውታ የሚል ትርጓሜንም ይይዛል። በእርግጥ ትዊተር ምን እንደሆነና ወደፊት ወዴት እንደሚመራ መስራቹ ከመነሻው ለይቶ አስቀምጦታል። የትዊተር መስራች ጄክ ዶርሲ ለመጀመሪያ ጊዜ ትዊተርን እውን ሲያደርግ ዋነኛ ዓላማው፣ በውስጡ የሚመላለሰውን ሀሳብ ወደ ዓለም ለማስተላለፍ መሸጋገሪያ እንዲሆነው ብቻ ማድረግ እንደነበር ገልጧል። ጀርመናዊው የኦንላይን ባለሙያና ጋዜጠኛ ማሪዮ ሲክስቱስ ትዊተር ከጀመረበት ጊዜ አንስቶ በየቀኑ ምልክቶችን በትዊተር ያስተላልፋሉ እሳቸውም የጄክን ሀሳብ ይጋራሉ ትዊተር የተገለጠ ሀሳብን ሊቆጣጠሩትና መዳረሻውንም ሊረዱት የማይቻልበት መንገድ ነው ትዊተርን እንደ ቡና መሸጫ ካፍቴሪያ ብንመስለው የሆነ ሰው ካፌ ውስጥ ገብቶ ቡናውን ካዘዘ በኋላ ሰው ያዳምጠው አያዳምጠው ሳያውቅ የሚያዳምጠው ቢኖር እንኳን ማን እንደሆነ ሳያውቅ ዝም ብሎ ማውራት ቢጀምር እንደማለት ነው ጋዜጣን ብንወስድ 500 ሰው ጋር ይላክ፣ ስንት ሰው ጋር ማወቅ ይቻላል። ትዊተር ሲሆን ግን መልእክቱ ማን ጋር እንደደረሰ የሚታወቅ ነገር የለም። ትዊተር የማህበራዊ መገናኛ ዘርፍ፣ በዘመኑ የመገናኛ አውታሮችና የግንኙነት ዘርፍ ይህ ነው የማይባል ታላቅ ተጽዕኖ ፈጥሯል። ትዊተር በዓለማችን መልእክቶች አጠር ብለው እጅግ በፈጣን ሁኔታ እንዲሰራጩ አስተዋጽኦ አድርጓል። ለአብነት ያህል እንደ ጎርጎሪዮስ አቆጣጠር በ2007 ዓመት ትዊተር በቀን የሚያስተናግደው መልእክት 5000 ድረስ ነበር። ከሶስት ዓመት በኋላ በ2008 ዓመት ቁጥሩ በከፍተኛ ሁኔታ ጨምሮ 300 ሺህ ትዊት በቀን መሰራጨት ችሏል። በ2009 ዓመት በቀን የሚሰራጩ የትዊተር መልእክቶች እስከ 35 ሚሊዮን ደርሶ ነበር። እንዲህ እንዲህ እያለ በአሁኑ ወቅት በየሰከንዱ ልዩነት የሚሰራጨው የትዊተር አጭር ዜና ወይንም መልእክት በ2007 ዓመት በቀን ይሰራጭ ከነበረው ልቋል። ኢንተርኔት ላይፍ ስታትስ ዳት ካም የተሰኘው ድረገጽ በአሁኑ ወቅት በእያንዳንዷ ሰከንድ 6000 ግድም፣ በየደቂቃው 350 ሺህ፣ በየቀኑ 500 ሚሊዮን እንዲሁም በአመት እስከ ሁለት መቶ ቢሊዮን አጫጭር መልእክቶች በትዊተር ይሰራጫሉ ሲል አስፍሯል። የትዊተር መስራች ጄክ ዶርሲ ትዊተር ውይይትን ያጎለብታል፣ አለም ማየት የሚፈልገውን ንግግር ያጠናክራል። ትዊተር አንድን ነገር ለዓለም ለመንገር ፈጣኑ መንገድ ነው። በማንኛውም ጉዳይ ዙሪያ መላው ዓለም ምን በማለት ላይ እንዳለ መመልከቻ ፈጣኑ መንገድም ነው። በርካታ ፖለቲከኞች ጋዜጠኞች፣ የመብት ተሟጋቾች ትዊተርን በንቃት ይጠቀማሉ። ታዋቂ የኪነ ጥበብ ባለሙያዎችም በርካታ ደጋፊና ተከታዮችን ለማፍራት ትዊተርን ያዘወትራሉ። ላብነት ያህል አቀንቃኟ ኬቲ ፔሪ በትዊተር 85 ሚሊዮን ገደማ ተከታዮች አሏት። በትዊተር ተከታይ ብዛት እስካሁን ኬቲ ላይ የሚደርስ አልተገኘም። በርካታ ሰዎች የተቀባበሉትና የወደዱት ስኬታማ የትዊተር መልእክት ደግሞ ካቻምና በ86ኛው የኦስካር ሽልማት ወቅት በምሽቱ አስተናጋጇ ኤለን ደጀነርስ የተላከው ትዊተር ነበር። የኤለንን ትዊተር ከሶስት ሚሊዮን በላይ ሰዎች ተቀባብሎታል። ይህ የትዊተር መልእክት በዘመናዊ ስልክ የተነሳ ሲሆን የሆሊውድ ታዋቂ ተዋናያትና ተዋንያን ይገኙበታል። ትዊተሩ የሚከተለውን አጭር መልእክትም ይዟል። የብራድሌ እጅ ረዥም ከሆነ ብቻ የምንጊዜም ምርጥ ፎቶ ኦስካርስ የሚል በፎቶ ላይ ራሷ የኦስካር አስተናጋጇ ኤለን ደጄነርስን ጨምሮ ታዋቂዎቹ የሆሊውድ የፊልም ተዋንያን እነ ብራድ ፒት፣ ፎቶን ያነሳው ብራድሌ ኩፐርና ሌሎችም ድንቅ ተዋናያን በፈገግታ ይታያሉ። ሌላው በትዊተር የአስር ዓመት ታሪክ ውስጥ ለየት ያለው ክስተት የመጽ አብዮት በመባል በሚታወቀው የአረብ ዓለም አብዮት ወቅት የታየው ነው። በአረብ አብዮት ወቅት የአደባባይ ሰልፍ አስተናጋጆች በተደጋጋሚና በስፋት ትዊተርን ለሰልፍ ማስተባበሪያ ተጠቅመውበታል። በወቅቱም ሆነ ከዚያም በኋላ መደበኛ የመገናኛ አውታርን የሚጠቀሙ ጥቂት የማይባሉ የዓለማችን ግዙፍ የመገናኛ አውታሮችም መረጃዎችን ከትዊተር መልእክት መሰረት አድርገው ሲወስዱ ተስተውለዋል። ኢትዮጵያ ውስጥ የተንቀሳቃሽ ስልክ ተጠቃሚዎች መሰላል የሚሉትን ምልክት ማለትም ሃሽታግ ትዊተር መጠቀም መጀመሩ ለማህበራዊ ፋይዳ ላቅ ያለ አስተዋጽኦ አበርክቷል። ከፊት ለፊቱ መሰላል ወይም ሃሽታግ ተደርጎ የሚላክ ማንኛውም መልእክትን በዛ ርዕስ ለሚፈልገው የትዊተር ተጠቃሚ በቀላሉ ይገኛል። በእርግጥ ሃሽታግ ወይንም መሰላል በትዊተር ዘንድ የተዋወቀው ሆን ተብሎ ሳይሆን በአጋጣሚ ነበር። ከዛሬ ሶስት ዓመት ከመንፈቅ በፊት ሃሽታግን ያስተዋወቀው ሀያ ያህል ተከታዮች የነበሩት ስቴቫን ማርክስ የሚባል ሰው ነው። ኤንቢሲ የተሰኘው የአሜሪካ የቴሌቪዥን ጣቢያ በወቅቱ ያስተላለፈው የለንደን ኦሎምፒክ የቴሌቪዥን ስርጭት ያበሳጨው ስቴቨን ቴሌቪዥን ጣቢያው ተሰናክሏል ማለት መሰላል ከዚያም ኤንቢሲ ፌል በሚል ሃሽታግ ይጠቀማል። በሶስት ቀናት ውስጥ በተመሳሳይ ቃል ሃሽታግ የተደረገው ከ20ሺ በላይ ልቆ ስቴቨንን በጥቂት ቀናት ውስጥ ዝነኛ አድርጎታል። ከዚያን ጊዜ አንስቶ የትዊተር ተጠቃሚዎች በመደበኛነት ሃሽታግን ሲጠቀሙበት ይስተዋላል። ለአብነት ያህል በናይጀሪያው አክራሪ ታጣቂ ቡድን ቦኮሃራም ታፍነው የተወሰዱ ልጃገረዶች እንዲመለሱ በተጀመረው ዘመቻ ጥቅም ላይ የዋለው ልጆቻችንን መልሱ መሰላል ከዚያም ብሪንግ ባክ አውር ገርልስ የሚለው ሃሽታግ ይታወሳል። ሁለት አሸባሪ ወንድማማቾች በፈረንሳዩ የስላቅ መጽሔት ሻርሊ እብዱ ላይ ባደረሱት የሽብር ጥቃትና ግድያ አብዛኛው የዓለም ሕዝብ ሐዘኑን ለመግለጥ የትዊተር ሃሽታግን ተጠቅሟል። በወቅቱ ለተገደሉት ጋዜጠኞች አጋርነትን ለመግለጥም እኔም ሻርሊ ነኝ የሚል በፈረንሳይኛ የተጻፈ መሰላል ያለው ጄሱ ሻርል የተባለ መልእክት በዓለም አራቱም ጥግ ተሰራጭቶ ነበር። እንደዚህ አይነት መሰላል ያለባቸው የሃሽታግ መልእክቶች በአንድ ቀን ውስጥ የተመልካቹ ቁጥራቸው እጅግ ሲበራከት በቁጥር ከፍተኛ ተመልካች ያለውን መልእክት ትዊተር ለመወያየት ወደፊት ገጹ ያመጧል ወይንም በትዊተር አባባል ትሬንድ ያደርጓል። ትዊተር በሂደት አንዳንድ ለውጦችን ማከናወን እንደሚሻ ይፋ አድርጓል። የትዊተር የጀርመን ዋና ሥራ አስኪያጅ ቶማስ ደቡኸር እንደሚሉት ከሆነ ትዊተር በሚያደርጋቸው ለውጦች ተጠቃሚው ደስተኛ ነው። ምንም አይነት ለውጥ እናድርግ፣ የሰው ጉጉት ምንጊዜም እጅግ ከፍ ያለ ነው። ለውጡን በምናደርግበት ወቅትም አስቀድመን የምናየው ትዊተር ምን ያህል ለሰዎች ጠቃሚ መሆኑን ነው እናም ለውጡን ተግብረን በምንቃኝበት ወቅት የምናየው ሰው አብዛኛውን ጊዜ ይሄማ ለእኔ ጥሩ ነው ማለቱ ነው። ትዊተር በ10 ዓመት ጉዞ የመገናኛ ዘርፉና የማህበረሰብ ግንኙነት ላይ ከፍተኛ ለውጥን ያስከትለው እንደ ፌስቡክ ካሉ ከሌሎች የማህበራዊ የመገናኛ ዘርፎች ጋር በመሆን መደበኛው የመገናኛ አውታር ስልት ላይ የራሱን ተጽዕኖ ማሳደር ችሏል። ቀደም ሲል እንደ ሬዲዮ እና ቴሌቪዥን ካሉ ከመደበኛ መገናኛ አውታሮች ወደ ተጠቃሚው ማለትም አድማጭ ተመልካች ወይንም አንባቢ በቀጥታ መንገድ ይተላለፍ የነበረው የመልዕክት ማስተላለፊያ ስርዓት መልኩን ቀይሮ ተጠቃሚውም የዜናና የመረጃ ምንጭ አካልም መሆን ችሏል። እነ ትዊተር እውን በመሆናቸው የተነሳ ይህ በዘመናችን የመረጃ ልውውጥ ዘርፍ ታላቅ የሚባል እመርታ ነው። የትዊተር የ140 ፊደላትና ምልክቶች ገደብን የኦንላይን ባለሙያና ጋዜጠኛው ማሪዮ ስኪስቱስ ሀሳብ ገዳቢ ቢሆንም በጥልቀት ለማሰብ ግን ያስገድዳል ሲሉ ይገልጡታል። ትዊተርን አሁንም ድረስ የምጠቀመው ሀሳቤን ለማጠናከር ነው። ለትዊተር ሲሆን አተኩሬ ነው የማስበው ትዊተርን ባለፉት አስር ዓመታት ተረዳሁት እንደምለው ከሆነ ይሄ የ140 ፊደላትና ምልክቶች ገደቡን ነው። በዛ ሰው ሐሳቡን እንዲጨምቅ ይገደዳል። በእርግጥ በትዊተር ሰው ሐሳቡን ግልጽ በሆነ መልኩ አቀናብሮ መግለጽ ሲችል እና ምልክቱ ሲያስተላልፍ የበለጠ ስኬታማ ይሆናል። ያም በመሆኑ ትዊተር ሰፊ አምደ መረብ ገጽታ እንዲኖረው አልሻም። በአንዳንድ የኦንላይን ባለሙያዎች ዘንድ የ140 ፊደላትና ምልክቶች ገደብ ሊነሳ ነው የሚል ጭምጭምታ አልፎ አልፎ ይሰማል። በእርግጥ የትዊተር መስራች ጄክ ዶርሲ ይህን ጭምጭምታ ውድቅ ቢያደርገው ማለት ነው። ትዊተር በሂደት ካደረጋቸው ዋና ዋና ለውጦች መካከል የቪዲዮ መልእክቶችንም ማካተት መቻሉ ይጠቀሳል። ይህን ተከትሎ ትዊተር ካለፈው ዓመት አንስቶ ፔሪስኮም የተሰኘ የቀጥታ የቪዲዮ ስርጭት አገልግሎትም ጀምሯል። በማንኛውም ቦታ ሆኖ ማንኛውንም ክስተት በቪዲዮ በቀጥታ ማሰራጨት ያስችላል፣ ትዊተር የገዛው ፔሪስኮም አገልግሎት ይህ ሁሉ ሲሆን ትዊተር አሁንም ድረስ ቀጥተኛ የማስታወቂያ ገቢ የለውም። ስለዚህም ድርጅቱ አንዳንድ የትዊተር አባላት በሚያደርጉት የስፖንሰር ክፍያ ገቢ ለማግኘት እየሞከረ ነው። ትዊተር በገበያው ላይ ለመቆየት በእርግጥም እንደ ፌስቡክ፣ ዋትሳፕ፣ ስናፕቻት፣ ኢንስታግራምን የመሳሰሉ ጠንካራ ተፎካካሪዎች አሉበት። በጄክ ዶርሲ ስታት ዳት አስ በሚል ተጀምሮ ከትዊትር ወደ ትዊተር የተቀየረው ይህ የማኅበራዊ መገናኛ ዘርፍ ከምድራችንም አልፎ ከህዋ የምርምር ጣቢያ መልእክት የሚተላለፍበት ስልት መሆን ችሏል። ከዛሬ 6 ዓመት በፊት አሜሪካዊው ጠፈርተኛ ቲሞቲ ጆን ክሪመር ከናሳ የህዋ ጣቢያ ቀጣዩን መልእክት በማስተላለፍ ከምድራችን ውጭ የተላለፈ የመጀመሪያው የትዊተር መልእክት ተብሎ ተመዝግቦለታል። መልእክቱ እንዲህ ይነበባል። ሰላም ትዊተረኞች፣ አሁን ከዓለም አቀፍ የህዋ ጣቢያ በቀጥታ የትዊተር መልእክት ማስተላለፍ ችለናል። ከህዋ የመጀመሪያው ትዊተር ተጨማሪ እንልካለን። የእናንተን ትልኩ ይላል። ትዊተር በአስር ዓመት ቆይታው ከአንድ ሰው በመቶ ሚሊዮኖች የሚቆጠሩ ሰዎች የሚጠቀሙት ከምድር አልፎ በኋላ የደረሰ የማኅበራዊ መገናኛ ዘርፍ መሆን ችሏል። አድማጮች ትዊተር አስረኛ ዓመት በሚል ርዕስ ትዊተር የመገናኛ ዘርፉና የማኅበረሰብ ግንኙነት ላይ ያስከተለውን ከፍተኛ ለውጥ ያስቃኘው ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ፣ ጤና ይስጥልኝ።